economiu u የትግራይ መልሶ ማቋቋም ድርጅት ትዕመት መዋለነዋዩ ካፈሰሰባቸው ስራዎች ውጪ ሌሎች ትልልቅ ኢንቨስትመንቶች የሚጠበቀውን ያክል አይታይባትም የምትባለው ትግራይ ከቅርብ ጊዜ ወዲህ ግን የተሻለ የኢንቨስትመንት ፍሰት እያስተናገደች መሆኑ ይገለጻል። በተለይም በኢትዮጵያና ኤርትራ መካከል ከተደረሰው የሰላም ስምምነት በኋላ በክልሉ ያለው የኢንቨስትመንት ሁኔታ በከፍተኛ መጠን ማደጉ የሚጠቀስ ሲሆን፣ ያለፉት ዘጠኝ ወራት ሪፖርትም ይህንኑ እንደሚያሳይ በኢኮኖሚ ዘርፍ የሚሰሩ የክልሉ መንግስት ባለስልጣናት እንዲሁም ሙራን ይገልጻሉ። እንደ ትግራይ ክልል ንግድ ኢንዱስትሪና ከተማ ልማት ቢሮ ገለጻ ባለፉት ዘጠኝ ወራት ብቻ በትግራይ ክልል ኢንቨስት ለማድረግ ለጠየቁ 1258 ኢንቨስተሮች ያላቸው አቅም ታይቶ ፍቃድ ተሰጥቷቸዋል። ባለሀብቶቹ በድምር 38 ቢሊዮን ብር ገደማ ካፒታል ማስመዝገባቸው የቢሮው ሪፖርት ያመለክታል። ይህ ካለፈው ዓመታት ተመሳሳይ ጊዜ ጋር ሲነጻጸር የኢንቨስትመንት ፍሰቱ በእጥፍ ማደጉን እንደሚያመለክት በትግራይ ክልል ንግድ ኢንዱስትሪና ከተማ ልማት ቢሮ የኢንቨስትመንት ዳይሬክቶሬት ዳይሬክተር አቶ ሀፍቶ ቶም ፈንታሆን የሰጡን መረጃ ያመለክታል። ኮንስትራክሽን፣ ማኒፋክቸሪንግ ሆቴልና ቱሪዝም፣ ግብርናና ማዕድን ዘርፎች በኢንቨስተሮቹ ትኩረት ከተሰጣቸው መስኮች መካከል መሆናቸው ይገለጻል። ከሁለት ዓመት በፊት ግንባታው ተጠናቆ ኢንቨስተሮችን ማስተናገድ የጀመረው የመቀለ ኢንዱስትሪ ፓርክ ለኢንቨስትመንት ፍሰቱ ማደግ የበኩሉን አስተዋጽኦ እያደረገ መሆን ይገለጻል። የኢንዱስትሪ ፓርኩ 15 የመስሪያ ሼዶች ያሉት ሲሆን በአሁኑ ወቅት ሁሉም ሼዶች በሀገር ውስጥና በውጭ ሀገር ባለሀብቶች መያዛቸው ተነግሯል። የመቀለ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ጎይቶም ገብረኪዳን ካለው ተጨባጭ ሁኔታ በመነሳት ኢንቨስተሮች ሰራተኞች በኢንዱስትሪ ፓርኩና በአካባቢው ሀብታቸው ስራ ላይ እየዋሉ ይገኛሉ ይላሉ። አዊ ጸገም ዘሎ አብ ኢንቨስትመንት ማለት አበይት ኢንቨስተራት እዚ ሙን ያልዕሉ ነይሮ። ሎጂስቲክ በኢንቨስትመንት ዙሪያ ትልቅ ችግር ተደርጎ የሚነሳው የሎጂስቲክ ጉዳይ ነው። ኢንቨስተሮች ንብረት ለማጓጓዝ የሚያወጡት ወጪ የአካባቢውን ተመራጭነት ይወስነዋል። ከቅርብ ጊዜ ወዲህ ግን ምጽዋ ለትግራይ፣ አሰብ ደግሞ ለሌላው የኢትዮጵያ ክፍል ካለው ቅርበት አንጻር እየታየ በብዙሀን ባለሀብቶች ዘንድ ፍላጎቱ እንዲጨምር ምክንያት ሆኗል። በተለይም ለመካከለኛው ምስራቅና ሜድትራንያን ቅርበት ያላቸው ድርጅቶች ተመራጭ ያደርገዋል። ከዚህ በፊት የነበረው ብናይ የተመረተው ምርት ወደብ ለማድረስ ረዥም ቅናት አሊያም ወራት ሊፈጅ ይችል ነበር። ካለው የሰላም ተስፋ አንጻር በመነሳት ግን ወደ ሰዓታት የማይቀንስበት ሁኔታ የለም። ስለዚህ ይህ ለትግራይ፣ በአጠቃላይ ለኢትዮጵያ፣ በተጨማሪም ለኢንቨስተሮቹ መልካም እድል ነው ማለት ነው። በያዝነው ወር በይፋ የተመረቀው ኬፒአር የተሰኘ የህንድ ኩባንያ በመቀለ ኢንዱስትሪ ፓርክ በቅርቡ ስራ ከጀመሩ ድርጅቶች መካከል አንዱ ነው። የፋብሪካ ባለቤቶች አካባቢውን መዋዕለ ንዋያቸው ለማፍሰስ ምርጫቸው ያደረጉበት በርካታ ምክንያቶች መኖራቸው ይገልጻሉ። የኩባንያው ባለቤቶቹ አንጻራዊ ሰላም፣ ኢትዮጵያ ከኤርትራ ጋር የደረሰችው የሰላም ስምምነት እንዲሁም የተማረ የሰው ኃይል በብዛት በክልሉ መመልከታቸው ይገልጻሉ። ህንዳውያን ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ ያለው የቢዝነስ አማራጭ የማስተዋወቅ ስራ የሚሰሩት የኢንዲያ ቢዝነስ ፎረም ሊቀመንበር ሙየር ኳተር፣ በቅርቡ የተመረቀው ግዙፉ ኬፒአር የጨርቃጨርቅ ፋብሪካ ፍቃድ ወስዶ በፍጥነት ስራ መጀመሩ ይገልጻሉ። እዚህ ከመጡ በሶስት ቀናት ውስጥ በ36 ሰዓት ውስጥ ኢንቨስትመንቴ እዚህ መሆን አለበት ብሎ እንደሆነ ወሰኑት እና ይሄንን ሲያደርጉ ሁሉ ነገር አይተዋል፣ አጥንተዋል እና ይሄ ራሱ እኮ ትልቅ አመላካች ሁኔታ ነው እና እዚህ መተው ያለውን አቀማመጡን አይተዋል፣ ሎጂስቲኩን ካልኩሌት አድርገዋል፣ ለወደብ ያለው ቀረቤታ አይተዋል፣ ሰራተኛ መገኘት አጥንተዋል፣ የሰራተኛው ዲሲፕሊን አጥንተዋል፣ የሰላሙን ዲሲፕሊኑን ያለው ምንም እንግዲህ እዚህ የእነሱም ሰራተኛ ይሁን ኢንቨስተር ሆን አንድ ሰው ማንም እንደማይረብሻቸው ምንም እንዳልሆነ ኢትዮጵያ ደግሞ ገብተዋል አጠቃላይ ሰላማዊ ሕዝብ በመሆኑ ያለው ሎይን ኦርደሩ በጣም የተመሰገነ ስለሆነ በዓለም አቀፍ ደረጃ የታወቀ ነው። በዚህ እና ኦሬዲ ቅድም ዝግጅት ተደርጓል። ስለዚህ ብዙ ኢንቨስተሮች ገና ቢመጡ ኦሬዲ ኢንፍራስትራክቸሩ አለ። የሕንዳውያኑ ባለሀብቶች ፋብሪካ ኬፒአር በ2.5 ሚሊዮን ዶላር መነሻ ካፒታል ስራ የጀመረ ሲሆን በአሁኑ ወቅት ለ700 ወጣቶች ቋሚ የስራ ዕድል ፈጥሯል። ከዚህ ኩባንያ በተጨማሪ በአሁኑ ወቅት 32.8 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶች በማኑፋክቸሪንግ ዘርፍ ለመሰማራት ዝግጅት እያደረጉ መሆኑ የትግራይ ክልል ንግድ ኢንዱስትሪና ከተማ ልማት ቢሮ ይገልጻል። የትግራይ ክልል ምክትል ሰምስዳድር ዶክተር ደብረጽዮን ገብረ ሚካኤል የክልሉ መንግስት ለኢንዱስትሪው ዘርፍ ልዩ ትኩረት መስጠቱ ይገልጻሉ። ኢንቨስትመንት ተጀሚሩ ዘሎ ኢና ንብል አብ ትግራይ ብዛዕበየ ግን ገና ብዙሕ ክስራሕ ኣለዎ ኢንቨስትመንት በትግራይ ተጀምሮ ኣሎ ምንለው በትልቁ ግን ብዙ ሊሰሩ የሚገባቸው ነገሮች አሉ ብለን እናስባለን። እንደሚታወቀው በያዝነው ዓመት ለኢንቨስትመንት ሥራዎች ትኩረት ሰጥተን ለማስፋፋት እየሠራ እንገኛለን። ለአጭር ጊዜ እቅድ ብቻ ሳይሆን የትግራይ ትራንስፎርሜሽን የሚረጋገጠው በኢንዱስትሪ ነው የሚል እምነት ስላለን ለኢንቨስትመንት ትልቅ ትኩረት ሰጥተናል። ኢንቨስተሮችም በብዛት እየመጡ ይገኛሉ። በኢንዱስትሪ ፓርኩ የገቡ ባለሀብቶች ስናነጋግራቸው ፕሮጀክታቸውን ማስፋት ይፈልጋሉ። ተጨማሪ እድሎችም ከውጭ ሀገራትም ከሀገር ውስጥም እየመጡ ይገኛሉ። እነዚህ በተገቢ ሁኔታ ማስተናገድ ባለሀብቶቹ መሳብ ደግሞ የእኛ ዋነኛ ስራ ይሆናል። ድንበሮቹ ሲከፈቱ ደግሞ የበለጠ እንደሚሆን ይታመናል። በአጠቃላይ አሁን ያለው እንቅስቃሴ ከያዝነው እቅድ አንጻር ጅማሮ ነው። በመቀለና ሌሎች አካባቢዎች የኢንቨስትመንት እድሉ ከፍተኛ መሆኑ ነው የታዘብ ነው። ትዕድል ዓብይ። በኢንቨስትመንት ፍሰት ዙሪያ ሀሳባቸው የሰጡን በመቀል ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር ዶክተር ምዑዝ ሀዱሽ በበኩላቸው ግልጽ የኢንቨስትመንት መርህ የያዘ መንግስት ለኢንቨስተሮች የተሻለ መተማመን ይፈጥራል ይላሉ። ዶክተር ምዑዝ በአሁኑ ወቅት በትግራይ ስላለው የኢንቨስትመንት እንቅስቃሴ ይናገራሉ። ልማታዊ መንግስት የሚለውን አቅጣጫ በዚሁ ክልል አልተቀየረም። ስለዚህ መጀመሪያ የኢኮኖሚ አቅጣጫውን ግልጽ ነው፣ በትግራይ አንዱ ነው። ሁለተኛው እንደሚታወቀው በአንጻር ወይም በተነጻጸር በተነጻጻር ደረጃ ሲታይ ትግራይና ሌሎቹ ክልሎች ያለውን የሰላም ሁኔታ ሲታይ፣ በተሻለ ደረጃ ትግራይ አካባቢ የሰላም ሁኔታ አለ። ቢያንስ ቢያንስ መንገድም አይዘጋም፣ ቢያንስ ቢያንስ ፋብሪካም አይቃጠልም፣ ቢያንስ ቢያንስ ሰውም አይባረርም፣ ቢያንስ ቢያንስ መኪናም አይቆም። ኢንቨስትመንት የመጀመሪያ ነገር ኢንቨስተር የሚያየው ምን ያክል የሰላምና የድህነት ሁኔታን ምን ያክል ደረጃ ነው ያለው የሚለውን የመጀመሪያ አንድ ክራይቴሪያ ነው ወሳኝ ነው። ቢሮክራሲም እንደ ባለፈው አይደለም በትግራይ ደረጃ። አሁን በተለመደው ቢሮክራሲና ራሱን የቻለ ኮሚሽን የኢንቨስትመንትና ስድድ ኮሚሽን የሚባለውን በተሳለጠ መልኩ ለ ተብሎ ተቋቁመዋል። ያም ትልቅ ውጤት ነው። በኢንስሽን ደረጃ በተቋም ደረጃ መቋቋሙ ላለውን ቢሮክራቲክ አንድ አመት ስድስት ወር ሰባት ወር ይወስድ የነበረውን ከጥያቄ ጀምሮ እስከ ምስረታ እስከ መሬት ማግኘት እንዲያሳጥረው ነው የተሰጠው ተልእኮ እና ይሄም ራሱ ተነሻሽነት የፈጠረ ነው። ራሱ ተቋም መኖሩ ማለት ነው። በአጠቃላይ በኢትዮጵያ ባለፉት ዘጠኝ ወራት ሁለት ነጥብ አምስት ቢሊዮን ዶላር ገደማ ካፒታል ያስመዘገቡ የውጭ ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸው የኢትዮጵያ ኢንቨስትመንት ኮሚሽን መረጃ ያመለክታል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ አንትነህ አለሙ በሀገሪቱ ካለው ሁኔታ አንጻር አሁን ያለው የውጭ ኢንቨስትመንት ፍሰት የሚበረታታ መሆኑ ይገልጻሉ። ኢንቨስትመንት ፍሰቱ እንግዲህ ባለፉት ዘጠኝ ወራት አካባቢ በአጠቃላይ ፊገሩን ብንመለከተው ወደ 2.5 ቢሊዮን ዩኤስ ዶላርስ አካባቢ ነው በአጠቃላይ ወደ ኢትዮጵያ የገባው። ይህ ፊገር ማለት በእርግጥ ካለፈው ተመሳሳይ አንጻር ጋር ሲነጻጸር የተወሰኑ ልዩነቶች ሊኖራ ይችላሉ በፊገር ደረጃ ግን ካለው ነባራዊ ሁኔታ አንጻር በተለይም በአንዳንድ አካባቢዎች ካለው የጸጥታ ችግር አንጻር ስንመለከተው ይሄ ፍሎ ቀላል የሚባል አይደለም። በጣም ሲግኒፊካንትሊ የሚያበረታታ አይነት ፊገር ነው ያለው በተለይም በመንግስት ደረጃ እየተወሰዱ ያሉ ሪፎርሞችም የኢንቨስተሮችን ፍላጎት ቀል በማሳብ ደረጃ ቀላል ሚና አይደለም የተጫወቱት። የበለጠ ደግሞ የሴኪሪቲ ኮንዲሽኖች እየተሻሻሉ በሄዱ ቁጥር ያለው ኢንቨስትመንት ኢንፍሎ በጣም ሲግኒፊካንትሊ እንደሚጨምር ነው ኤክስፐክት የምናደርገው። አሁን ያለውን በአጠቃላይ አበረታሽ ነው ብለን መውሰድ እንችላለን። ከኢንቨስትመንት ጋር ተያይዞ ያሉት ፈተናዎች ያብራሩልን የመቀሌ ዩኒቨርሲቲው የኢኮኖሚ ምሁር ዶክተር ሙዑዝ ሓዱሽ በተለይም ለፋብሪካ ግንባታ ከቦታቸው ለሚነሱ የማህበረሰብ ክፍሎች ልዩ ድጋፍ ሊደረግላቸው እንደሚገባ ይገልጻሉ ሪኳይርመንት መሆን ያለበት ማለት ነው። ቢያንስ ቢያንስ አሁን ካለው ህይወት በተነጻጻሪ የተሻለ እድል የሚፈጥርለት መሆን አለበት። ካሳሁን እሱ ላይ አይቲንክ የሁሉም ሰው ኮንሰር ይመስለኛል። በተለይ በሪፈር ያለ አንድ በከተማ አጠገብ ያሉ ገበሬዎቹ አይቲንክ ይህ መሻሻል አይቀርም ይመስለኛል። ወይም መሆን ያለበት እንደዛ ከሆነ ካሳሁን ተሰጠው፣ እነሱም ከልጆቻቸው ወይም ከራሳቸው ስራ እድል እንዲፈጥርላቸው ነው። በቋሚ ደረጃ የእነሱ ህይወትም የሚገፉበት አቅጣጫ ምን መቀየስ ነው እንጂ የተሻለ ወደ ኢንቨስትመንት ወደ ኢንዱስትሪ እናድጋለን እያል መሬትን በአንድ ላይ ማግኘት አይቻልም አይሰጥም ካልን በተቃራኒ ነው የሚሆነው። ለአንድ ሀገር ወሳኝ ኢንቨስትመንት ነው ካል፣ ለአንድ ሀገር ወሳኝ ኢንዱስትሪ ነው ካል፣ እንደገና ለኢንዱስትሪ መሬት ማግኘት ካልተቻለ ዞሮ ዞሮ ተቃርኖ ነው። ስለዚህ መሆን ያለበትን አንዱ ካሳውን ተመልሰ ማየት ብደም ቢያንስ ቢያንስ ከህይወቱ መራውን ካሳ መክፈል በፋብሪካ ወይም በኢንዱስትሪው የስራ እድል እንደሚያገኝ ድል መፍጠር ነው። አይ ቲንክ የተሻለ ነው የሚመስለኝ። ና እሱ አንድ ስጋት ነው ያለው። ከዚህ በተጨማሪ በቅርቡ እየታየ ያለው የኃይል መቆራረጥ፣ የውጭ ምንዛሬ እጥረት፣ የፖለቲካ ቀውስ፣ እንዲሁም ሌሎች የኢኮኖሚ ምክንያቶች በትግራይ በአጠቃላይ በኢትዮጵያ ያለው ኢንቨስትመንት እንደሚፈትኑ ምሁሩ ይገልጻሉ። ለዲ ደብልዩ ዘገባ ሚሊዮን አሽላሴ መቀለ።